ሰላም ላይ ጋሬኪ ለጻማዋ በረዊጽ እምቤተልሔም ዘውዳ እስከ ምድረ ግብጽ ማርያም ንግል ስርጉተ ነበልባል እጽ ለሃዲር በቤተ ናይስ እንተመልተቆቅ ኑፅ አጥብህኒ በተግሳጽ ወስቅኒ እምዳይጽ